መንፈሳዊ መሪ። ምዕራፍ ስምንት ለመንፈሳዊ መሪ የሚያስፈልጉ ባህሪያት። አንድ እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቀፍ፣ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ እንደሚገባው የሚሰራ እንግዳ ተቀባይ ለማስተማር የሚበቃ የማይሰክር የማይጨቃጨቅ ነገር ግን ገር የሆነ የማይከራከር ገንዘብን የማይወድ ልጆቹን በጭምተኛነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር። ሰውን ግን የራሱ ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል? በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። በዲያብሎስ ነቀፋና ወጥመድ እንዳይወድቅ በውጭ ካሉ ሰዎች ደግሞ መልካም ምስክር ሊኖረው ይገባል። አንደኛ ጢሞቴዎስ 3 ሁለት እስከ ሰባት ወደፊት ለሚጠብቃቸው አገልግሎት ኢየሱስ ደቀ መዛሙርቱን በሚያዘጋጅበት ጊዜ በቃልም ሆነ በተግባር ተገቢውን ስልጠና ይሰጣቸው ነበር። ትምህርቱ በተገኘው አጋጣሚ ሁሉ በመጠቀም እውቀትን የሚያስጨብጥ እንጂ አንድ ሰው ትምህርት ቤት ገብቶ የሚማረው አይነት መደበኛ ትምህርት አልነበረም። አንዳንድ ጊዜ ወደ ገለልተኛ ስፍራ እየወሰደ ለየት ያለ ትምህርት ይሰጣቸው ነበር። ይሁን እንጂ ተገቢ ባሕርያትን ማዳበር የነበረባቸው በሕይወት ውጣ ውረድና ተሞክሮ እንጂ ራሳቸውን ከሰዎች በማግለል አልነበረም። የዕለት ተዕለት የሕይወት ልምምዳቸው የተማሩትን መንፈሳዊ እውቀት ተግባር ለማዋል ምቹ ሁኔታን ፈጥሮላቸዋል ሉቃስ 10፥17-24። አገልግሎት ስሳካላቸው ብቻ ሳይሆን ከውድቀታቸውም የሚማሩ ይኖራቸዋል ማርቆስ 9፥14-29። ለየዕለቱ የሚያስፈልጋቸውን ነገር ሁሉ በእምነት መኖርን እያስተማራቸው ነበር። እርሱ ያስተማራቸውን ምን ያህል ተገንዝበው እንደሆነ እንዲያስመሰክሩ ስልጠናን ስልጣንና ኃላፊነትን አካፍሏቸዋል። በዮሐንስ ከ13 እስከ 16 ባሉ ምዕራፎች ጌታ የሰጠው ትምህርት መመረቂያ ፕሮግራማቸው ላይ ያደረገው ንግግር ነበር ሊባል ይችላል። የተዋጣላቸው መንፈሳዊ መሪዎች እንድንሆን የተዋጣላቸው መንፈሳዊ መሪዎች እንድንሆን ከተፈለገ የታላቁ መምህር ምሳሌነትን መከተል ውጪ ሌላ አማራጭ ሊኖረን አይችልም። እግዚአብሔር አንድን ሰው ለመርነት ሲያዘጋጀው እንዲያከናውን የሚፈልገው አንድ አይነት አገልግሎት አለው ማለት ነው። አንድን ሰው ለተለየ አገልግሎት የሚጠራው ደግሞ በዓላማ ነው። ስለሆነ ያንን ዓላማ ለመፈጸም የሚያበቃውን የተፈጥሮ ስጦታና አስፈላጊውንም ጸጋ አዳብሮ አብሮ ይሰጠዋል። እንዲህ ያለው ዝግጅትና ስልጠና ባይኖሮ ኖሮ ጳውሎስ ያንን ሁሉ ኃላፊነት በአጭር ሕይወት ዘመኑ በፍጹም መወጣት ባልቻለ ነበር። በርማ በሚባል አገር ወንጌልን እንዲያደርስ እግዚአብሔር አዶኒሪም አዶኒራም ጄድሰን የተባለውን ሰው እያዘጋጀ ነበር። ከትህትና ጋር በራስ የመተማመን መንፈስን ራስ ከመግዛት ጋር ብርታትንና ጥንካሬን ትዕግስትንና ትጉህ ሰራተኛነትን ራስን መካድንና ድፍረትን እንዲሁም የነፍሳት ፍቅርን በመስጠት በራሱ ትምህርት ቤት ለዘመናት ሲያሰለጥነው ነበር። የቤተ ክርስቲያን ታድሰው እንቅስቃሴ በመምራት የታወቀው ማርቲን ሉተርን ቢሆን ሰዎች በቀላሉ የሚቀርቡት አይነት ሰው ነበር። ደፋር ብርቱና ለዓላማው ራሱን የሰጠ ሰው ነበር። ከዚህም በላይ ክርስቶስን በጣም የሚወድ ነበር። እነዚህ ሁሉ ባህሪያቱ ተደማምረው ሰዎችን ከጎኑ ለማሰለፍ አስችለውታል። አገልግሎቱም በከፍተኛ ደረጃ ውጤታማ የሆነው ከዚህ የተነሳ ነበር። ፕሮፌሰር ጂ ዋርኔክ የተባሉ ሰው በቻይና ታላቅ መንፈሳዊ ስራ ስላከናወነው ሃድሰን ቴይለር የተባለ ሚስዮናዊ በተመለከተ የተናገሩትም እግዚአብሔር ለዚያ አገልግሎት ያዘጋጀው እንደነበር ያመለክታል። እምነትና መንፈስ ቅዱስ የሞላበት ለእግዚአብሔርና ለተቀበለው ጥሪ ራሱን የሰጠ ሰው ነበር። ሙሉ በሙሉ ራሱን የካደ ከልብ የመነጨ ርህራሄ እና ብርቱ የጸሎት ህይወት ያለው ሰው ነበር። ከፍተኛ ሰዎችን የማስተባበር ችሎታና ፍጹም መሸነፍን የማያውቅ ቢሆንም የሕንፃ አይነት ገርነት የሕንፃን አይነት የሕፃን አይነት ገርነትም ያለው ሰው ነበር። ከነዚህ ሰዎች ህይወት እንደምንመለከተው ይነስም ይብዛም የተለያየ ስጦታዎች ያሏቸው ነበሩ። ወደፊት ለሚጠበቋቸው አገልግሎት በማዘጋጀት ረገድም ስጦታዎቹ ከፍተኛ እገዛ አድርገውላቸዋል። ምንም እንኳን በተፈጥሮዊ ስጦታዎች የታደሉ ቢሆንም ላቅ ወዳለ ደረጃ ያደረሳቸው ስጦታቸውን ከእግዚአብሔር በተቀበሉት ጸጋ በማዳበራቸው ነበር። ራስን በመግዛትና ለእግዚአብሔር የተሰጠ ሕይወት በመኖራቸው እንደሆነ መዘንጋት የለብንም። አንድ መንፈሳዊ መሪ ሊኖሩት ስለሚገባ ባህሪያትና እነዚህንም ባህሪያት እንዴት ማሳደግ እንደሚችል ቀጥሎ ባሉ ገጾች የምንመለከተው ይሆናል። ራስን የመግራትና የመግዛት ችሎታ የወደፊት ሕይወታችን ፍሬያማነት ራስን የመግዛትና የመቆጣጠር ውጤት ነው። የቱንም ያህል የብዙ ስጦታዎች ባለቤት ብንሆንም፣ ራሱን የሚገራ ወይም የሚቆጣጠር ካልሆነ የትም ሊያደርሱት አይችሉም። በዝርዝሩ ውስጥ ራስን ለመግዛት ቅድሚያ የሰጠነውም በዚህ ምክንያት ነው። ባለው ኃይል ወይም ስጦታ በሚገባ መጠቀም የሚችል ራሱን እየገዛ የሚኖር ሰው ነው። በመጀመሪያ ደረጃ ራሱን ማሸነፍ ችሏል እና ሌሎችን መምራት ይችላል። አንድ መሪ በመጀመሪያ ደረጃ ላመነበትና ለቆመለት ዓላማ ራሱን ማስገዛት የሚችል ሰው መሆን አለበት። ከእርሱ በላይ ስልጣን ላላቸው ሰዎችም በፈቃደኛነት ይታዘዛል። ባለስልጣናት ላይ የሚያምፁ ራስን ስለመግዛትም ዝቅተኛ ግምት ያላቸው ሰዎች ግን በምንም ዓይነት ለመርነት ብቁ አይደሉም። ራስን በመግዛትና በመግራት ሕይወት ስንኖር እግዚአብሔር ላዘጋጀልን ኃላፊነት ብቁ መሆኑንም እንማራለን። ብዙዎች አገልግሎት ያልተሳካላቸው ተፈላጊው ስጦታ ወይም ችሎታ ስላልነበራቸው ሳይሆን ለመንፈስ ቅዱስ መገዛትን ከማይፈልግ አመፀኛ ባህሪያቸው የተነሳ ነው። ሰነፎችና ዝርክርኮች እውነተኛ መሪዎች ሊወጣቸው አይችልም። መርነትን በተመለከተ ብዙዎች የተለያዩ ኮርሶችን ይካፈላሉ። የሚሰጣቸውን መመሪያ ራስን በመግዛት መከተል ስለማይፈልጉ ግን ያስቡት አይሳካላቸውም። መከተልን የማይችል መምራትንም አይችልም። አንድ ጊዜ ልጆች ጎራ ለይተው ለጨዋታ ያህል እርስ በርስ ጦርነት እያደረጉ ነበር። በድንገት ሁሉም ጸጥ በማለታቸው የተገረመ ሰው ልጆች ለምን ሁላችሁ ዝም አላችሁ በማለት ይጠይቃቸዋል። አንዱ ልጅ እነሳና ሁላችንም ጄኔራሎች ወይም አዛዦች ስለሆንን የሚዋጋ ተራ ወታደር በመካከላችን ባለመኖሩ ነው በማለት ይመልሳል። የብዙ ታላላቅ መሪዎችን ህይወት ታሪክ ያጠና ሰው እንደሚናገረው እዚህ ደረጃ ላይ መድረስ የቻሉት በሀያዎቹ አመታት ዓመታቸው እንደነበር ተረቷቸዋል። ይህ የሚያመለክተው ከልጅነት ጊዜያቸው አንስቶ ራስን በመግዛት ህይወት ያደጉ ሰዎች በኋለኛ ህይወታቸው ሌሎችን መምራት እንደሚችሉ ነው። ወደፊት አገልግሎታቸው ከልጅነት ጊዜያቸው ጀምሮ ዝግጅት ላይ ነበሩ ማለት ነው። አንድ ጊዜ አንድ ሰው የሀገርን አቅጣጫ መለወጥ የቻለ ንግግር አድርጎ ነበር። ይህን አስደናቂ ንግግር ያደመጠ ሰው ለመሆኑ ይህን የመሰለ ታላቅ ንግግር ለማዘጋጀት ምን ያህል ጊዜ ወሰደብህ? በማለት ላቀረበለት ጥያቄ የሰጠው መልስ ዛሬ ያደረገውትን ንግግር ለመስማት ሕይወቴን በሙሉ ስዘጋጅ ኖሬ ያለሁ የሚል ነበር። ዛሬ ያደረገውትን ንግግር ለማሰማት ህይወቴን በሙሉ ስዘጋጅ ኖር ያለው የሚል ነበር። ወደፊት ታላቅ መሪ የሚሆን ሰው ሌሎች ጊዜ ሲያባክኑ እርሱ በትጋት ይሰራል። ሌሎች ሲተኙ እርሱ በርትቶ ያጠናል። ሌሎች ሲዝናኑ፣ ሲጫወቱ እርሱ ግን ይጸልያል። በአነጋገርና በአስተሳሰቡ በተግባሩና በአለባበሱ ዝርክርክ ሰው ትክክለኛ መሪ ሊሆን አይችልም። ወደፊት ለሚጠብቀው ውጊያ ንቁና ቀልጣፋ ሆኖ ለመገኘት ሌላው ቀርቶ በአመጋገቡ እንኳን ጠንቃቃ መሆን አለበት። ሌሎች የናቁትን ስራ እርሱ ግን በታማኝነት ይሰራል። የሰዎችን ትኩረት የማይስብ ስራ ወይም ማንም ለሚያየው ባይሆንም አድናቆቱንም በጭብጨባ ሊገልጥለት ባይችልም እርሱ ግን ማድረግ መደረግ ያለበትን ሁሉ ለህልናው ስል ያደርጋል። በመንፈስ ቅዱስ የተሞላ መሪ አስፈላጊ ሆኖ ሲገኝ ማንኛውም ሁኔታ ወይም ሰው ፊት ለፊት ከመጋፈጥ ወደ ኋላ አይልም። አስፈላጊ ከሆነም ዋጋ ለመክፈል ዝግጁ ነው። ሁኔታው እንደዚህ ማድረግን የሚጠይቅ ከሆነ መገሰጽ ያለበትን ይገስጻል። መልስ የሚያሻውን ወይም መጽሐፍ ያለበትን ደብዳቤ በምንም አይነት ነገር ከነገ ወዲያ በማለት አያዘገይም። መልስ ለሚያሻው ወይም መጻፍ ላለባቸው ደብዳቤዎች ቸልተኛ ከሆነ ለሰዎች አስቸኳይ ችግርም ቢሆን ፈጥኖ አይደርስም። ብዙዎቻችን መገሰጽ የሚገባቸውን ሰዎች በፍቅር ለመገሰጽ ታማኝ አይደለንም። ይህን በተመለከተ ግን ፌርድ ሚቼል የተባሉ ሰው አገልግሎታቸው ምን ያህል በታማኝነት ይፈጽሙ እንደነበር ይነገርላቸዋል። ምንም እንኳ በተፈጥሯቸው አዛኝና ለሰዎች ስሜት የሚጠነቀቁ ቢሆኑም ፊት ለፊት መናገር የሚገባቸው ሰዎች ፊት ለፊት ያናግሯቸዋል። መገሰጽ የሚገባቸውን ያለ አንዳች ማመንታት ይገስጿቸዋል። ይህን የሚያደርጉት ግን በጉዳዩ ብዙ ከጸለዩና ካሰቡበት በኋላ ነበር። አንዳንድ ጊዜ ደግሞ ለተገቢው ሰው ደብዳቤ በመጻፍ ማስተካከል ያለበትን ጉዳይ እንዲያስተካክል ይነግሩታል። ደብዳቤውን ከመላካቸው በፊት በጸሎት መንፈስ ሆነው ደጋግሞ ያነቡታል። አንዳንዴም እንዳስፈላጊነቱ ሌላ ደብዳቤ መጽሐፍ እንዳለባቸው ሲሰማቸው ያንን በመተው ሌላ ይጽፋሉ። ይሁን እንጂ ለመንፈሳ ይሁን እንጂ ይህ ጥቂት ወዳጆችን እንዳስገኘላቸው እንዳስገኘላቸው ቢታወቅም እርስ በርሳቸው ግን ለሕልናቸው እርሳቸው ግን ለሕልናቸው ታማኝ መሆናቸውን መርጠዋል። አንድ ጊዜ ደግሞ ወርልድ ዶሚኒየን የተባለ ግዙፍ ሚስዮናዊ እንቅስቃሴ መስራች የሆኑትን ሰው በየትኛው ወንጌልን የማዳረስ መስክ መሰማራት እንደሚፈልጉ የሚመለከታቸው ኃላፊዎች ጥያቄ አቅርበውላቸው ነበር። እሳቸውም በጣም ዝቅተኛ ከባድና አስቸጋሪ ነው ብላችሁ በምታስቡት የስራ መስክ እንድታሰማሩኝ ይፈልጋለሁ በማለት መልሰዋል። ሳሙኤል ቻድዊክ የተባሉ ታላቅ የሜቶዲስት ቤተ ክርስቲያን ሰባኪ ከፍተኛ ራስን የመግዛትና የመቆጣጠር ችሎታ እንደነበራቸው ይነገርላቸዋል። እኚህ ሰው ክረምትም ሆነ በጋ ከንቱ ከንጋቱ አስር ሰዓት ይነሱና ገላቸውን በቀዝቃዛዋ ይታጠባሉ። የሚተኙት ለጥቂት ሰዓቶች ከመሆኑም በላይ ረጅም ጊዜ ተቀምጠው ያጠናሉ። ራሳቸውን ለእንዲህ ያለ ስርዓት ማስገዛታቸው በውስጣቸው ያሉ ጽኑ የራስን የመቆጣጠር ችሎታ ነጸብራቅ እንደነበር ማስረጃ ነው። ታላቁ ሰባኪ ጆርጅ ዋይትፊልድም እንዲሁ ከንጋቱ አስር ሰዓት በመነሳት ለሚያቀርበው ስብከትም ሆነ የመጽሐፍ ቅዱስ ትምህርት ዝግጅት ያደርግ ነበር። እውነተኛ መንፈሳዊ መሪ መጽሐፍ ቅዱስን ለማንበብና ለማጥናት፣ ለጸሎትና ለሌሎችም ጉዳዮች ራስን በመግዛትና በመቆጣጠር መኖር ይገባዋል። ሌሎች አስራት እንዲያወጡ ከመናገሩ በፊት እርሱ ራሱ አስራቱን በወቅቱ የመስጠት ልማድ ሊኖረው ይገባል። ሌላው ቀርቶ በሚመገበው ምግብና ሰውነቱን በጤንነት ለመጠበቅ በሚያደርገው አካላዊ እንቅስቃሴ ታማኝ መሆን አለበት። ከእርሱ የተለየ አመለካከት ካላቸው ሰዎች ጋር ያለምንም ጸብና ጭቅጭቅ ተስማምቶ መኖርን መቻል ይጠበቅበታል። ቀጠሮን በማክበርም ሆነ በተሰጠው ኃላፊነት ምንጊዜም ታማኝ መሆን አለበት። አንድ መሪ ይህን በመሰለ ሁኔታ ራሱን በመግዛትና በመግራት የሚኖር ከሆነ ሌሎችም ምሳሌነቱን ይከተላሉ። ራሱን የማይቆጣጠር ከሆነ ግን ሌሎች ራስን የመግዛት ህይወት እንዲኖሩ የመጠበቅ መብት አይኖረውም። እዚህ ላይ ብዙ ትኩረት ስላልተሰጠው አንድ ጉዳይ አጠንክሬ መናገር ይፈልጋለሁ። እውነተኛ መሪ ለሌሎች በመስጠት ብቻ ሳይሆን ከሌሎች ለመቀበልም ራስን የመግራት ህይወት ሊኖረው ይገባል። አንዳንድ አንዳንዶች ለሌሎች ከባድ መስዋዕትነትን ይከፍላሉ፣ ሌሎች እንደዚያ እንዲያደርጉ ግን አያበረታቱ እነሱ ውለታ እንዲውሉ እንጂ ውለታ እንዲዋልላችሁ አይፈልጉም። ይሁን እንጂ ይህ ከአንድ ሰዎችን ማሳደግ ከሚፈልግ መሪ የሚጠበቅ ነው። ይህን ችላ ማለት የራስንም ሆነ የሌሎችን በረከት መገደብ እንደሆነ ግልጽ ሊሆንልን ይገባል። አንድ በጥንት ዘመን የነበሩ ጳጳስ በሕይወታቸው ማብቂያ ላይ የሚቆጫቸውን ስህተት እንደፈጸሙ ተናግረዋል። ይኸውም ምንም እንኳ ከአቅማቸው በላለ ሌሎች መልካም ሲያደርጉ የነበሩ ቢሆኑም ሌሎች መልካም እንዲያደርጉላቸው ግን ፈቃደኛ አለመሆናቸው ነበር። ከዚህም የተነሳ የሕይወትን ጣዕምና ሙሉነት ሳያጣጥሙ እንደቀሩ መስክረዋል። ስለሆነም ራስን የመግዛት ችሎታ ይህንንም ማካተት ይኖርበታል። ራዕይ ሊኖረው ይገባል። በዘመናቸው በነበሩ ሰዎች ላይ ዘላቂ ተጽዕኖ ማሳደር የቻሉ ሰዎች ከሌሎች ይልቅ በስፋትና በርቀት መመልከት የቻሉ የእምነትና የራእይ ሰዎች ነበሩ። በሌላ መልኩ እምነት ማለት ራእይ ማለት ነው። ይህን በብሉይ ኪዳን ዘመን ከነበሩ የእምነት የራእይ ሰዎች መመልከት ይቻላል። ለምሳሌ ያህል ሙሴን የወሰድን እንደሆነ በዘመናት ከተነሱ ትላላቅ መሪዎች አንዱ ሊሆን የቻለው ባለ ራእይ ከመሆኑ የተነሳ ነበር ምክንያቱም የማይታየውን እንደሚያየው አድርጎ ጸንቷልና እምነቱ ራእዩ ሆኖለታል። የኤልያስ አገልጋይ ሌሎች ማየት ያልቻሉትን ብዙ ሰራዊት ጥርት ባለ ሁኔታ አይቷል። በመጀመሪያ ግን አገልጋዩ ማየት የቻለውን ሰራዊት ብዛት ማየት የቻለው ራሱ ኤልያስ ነበር። እምነቱ ለራእዩ ምክንያት ሆነው። ታላቁ የባፕቲስት ቤተ ክርስቲያን መሪ ጆርጅ ደብሊው ትሩንትን በተመለከተ ባዘጋጁት የሕይወት ታሪክ አንድ ሰው እንድህ ጽፈዋል። የእግዚአብሔር ሰው ስለ መንፈሳዊ ነገሮች ምጡቅ እይታ ሊኖረው ይገባል። ብዙ ፈረሶችና የሳስ ሰረገሎች ያሉባቸውን ተራሮች ማየት መቻል አለበት። በህልና ግድግዳ ላይ በእግዚአብሔር ጣቶች የተጻፈ መልእክትን መተርጎም መቻል አለበት። ከመጽሐፋ ከመንፈሳዊ ትርጉማቸው አኳያ ለወቅቱ ምልክቶች ፍቺ መስጠት መቻል አለበት። ከጊዜና ከቁሳዊ ያለም መጋረጃ ባሻገር የእግዚአብሔር ምሕረት ዙፋን የከበበውን ክብር መመልከት መቻል አለበት። በተራራው ላይ የተገለጠለትን ምስል ለሌሎች ማስረዳትና መግለጥ መቻል አለበት። ይህ ሁሉ ሊሆን የሚችለው የራእይ ሰው ሲሆን ብቻ ነው። የአንድ ምስዮናዊ ማህበረሰብ መስራች ስለነበሩ ሰው አንድ ጸሐፊ እንዲህ በማለት ተናግረዋል። የራእይ ሰው ነበር። በዘመኑ የነበሩ ሰዎች ማየት ያልቻሉትን በስፋትና በጥልቀት ማየት ችሏል። በእርግጥም ከአድማስ ባሻገር ያሉ ነገሮችን ማየት ማስተዋልና ለሌሎችም መግለጥ የቻለ መሪ ነበር። ራእይ አሁን ያሉትን ብቻ ሳይሆን ወደፊት የሚሆኑ ነገሮችን ከሌሎች ቀድሞ መመልከትን ያጠቃልላል። የምናሳልፋቸው ውሳኔዎችና ተግባር ላይ የምናውላቸው እቅዶች የሚያስከትሉን ውጤቶች በጥልቀት መረዳትና ክፉ የሚሆን ደግ ኃላፊነቱን ለመቀበል መዘጋጀትንም ይጨምራል። ትላላቅ ምስዮናዊ እንቅስቃሴዎችን ያደረጉ ከፍተኛ ውጤቶችንም ያስመዘገቡ አገልጋዮች ሁሉ አንድ የነበራቸው የጋራ ችሎታ ባለ ራዕይ መሆናቸው ነበር። ዊሊያም ኬሪ የተባለው ሚስዮናዊ የአገልግሎቱ ግብ ያደረገው መላውን ዓለም ሲሆን፣ በዘመኑ የነበሩ ሰባኪዎች ግን በትንንሽ ቤተ ክርስቲያኖቻቸው የውስጥ ጉዳይ ተጠምደው ነበር። የሄንሪ ማርቲን አገልግሎት ሕንድን ፋርስንና መላው አረብ አገሮችን ያጠቃለለ ነበር። በዘመኑ የነበሩ አብያተ ክርስቲያናት ግን በጥቃቅን ስነ መለኮታዊ አመለካከቶች እየተከራከሩና እየተጨቃጭቁ ነበር። ኤቢ ሲምፕሰን ስለተባሉ ሰው ደግሞ አንድ በዘመኑ የነበረ ሰው ሲናገር ከተቀበለው ራእይ የተነሳ ብቻውን ወደፊት የሚገሰግስ ሰው ነበር። ሌሎች ግን ወደፊት እንዲገሰግሱ ብርታትና ኃይል የሚሰጣቸው ራእይ አልነበራቸውም ብለውላቸዋል። በግብፅ አገር ወንጌል በማድረስ ረገድ ከፍተኛ አስተዋጽኦ ስላደረጉት ዳግለስ ቶሮንቶን ስለተባሉ መሪ ደግሞ አንድ ሰው ስጽፍ ቶሮንቶን፣ እስከ ዛሬ ከማውቃቸው ሁሉ የተለየ ሰው ነህ። ምንጊዜም ብሆን የነገሮችን ጅማሬ ሳይሆን ፍጻሜዎቻቸውን የመመልከት ልዩ ችሎታ አለ። እኔን ጨምሮ ብዙዎች እነዚህን አሁን ያሉትን ነገሮች ብቻ ስንመለከት፣ አንተ ግን አጠቃላይ ግባቸውን መመልከት ችልሃል። ይህ እንዴት እንደሆነ ልትነግረኝ ትችላለህ እኔ በማለት ላቀርቡላቸው ጥያቄ ሲመልሱም ባሳለፍኩት ውጣ ውረድ እና በገጠመኝ ችግር ጽናት ሊሰጠኝ የቻለው አጠቃላዩን ግብ መመልከት መቻሌ ነው ብለዋል። ላከናወኑት ታላቅ ስራ ጽናትና ብርታት ሊሆናቸው የቻለው የነበራቸው ራዕይ እንደነበር መስክረዋል። ያለ ራዕይ ምንም ማከናወን እንደማይችሉም ተረድተዋል። የተራ ሰዎች አይኖች ማየት ይችላሉ። በማስተዋል መመልከት የሚችሉ ግን የባለ ራእይ አይኖች ናቸው። ፈሪሳውያን ጴጥሮስን ያዩት ያልተማረ ተራ ሰው ተራ አሳ አጥማጅ መሆኑን ብቻ ነበር። ከእነሱ ምንም የሚጠቅም ነገር ይገኛል ብለው አላሰቡም። ኢየሱስ ግን ያልተማረ ተራ አሳ አጥማጅ ከመሆኑ ባሻገር ከጴጥሮስ የሚወጣውን ነቢይ ታላቅ ሰባኪና ዓለምን መገለባበጥ የሚችል እውነተኛ መሪ መመልከት ችሏል። ራእይ የነገሮችን ብሩህ ገጽታና አስተማማኝ ተስፋን የሚያጠቃልላል። በትንሽ በትልቁ ተስፋ የሚቆርጥ የነገሮችን ጨለምተኛ ገጽታ ብቻ የሚመለከት ሰው በፍጹም ታላቅ መሪ ሊወጣው አይችልም። ጨለምተኞች በሚገጥማቸው ነገር ሁሉ ተስፋ አስቆራጭ ሁኔታ ያያሉ። የነገሮች ብሩህ እይታ ያላቸው ግን ከሚገጥማቸው አስቸጋሪ ነገር ብሩህና ተስፋን የሚያለመልም ሁኔታን ይመለከታሉ። ጨለምተኛ ሰው የነገሮችን አስቸጋሪነት ብቻ ስለሚያይ ወደፊት በመገስገስ ላይ ያለውን ባለራእይ ወደኋላ ኋላ መጎተት ይሞክራል። ጥንቁቅና አስተዋይ ሰው ግን ባለራእዩ ያለው እይታ ከሐቁ ያለፈነገጠ እንዳይሆን ያፈነገጠ እንዳይሆን ይገዛ ያደርጋል። ጥንቁቅና አስተዋይ ሰው ካለፈ ታሪክ ተገቢውን ትምህርት ይቀስማል። ይሁን እንጂ ያለፈ ዘመን ታሪክ ወይም ትዝታ እስረኛ እንዳይሆን ጥንቃቄ ያደርጋል። በሚሰጠው ምክርና አስተያየት ሰማያትን ሰንጥቀው በማንዣበብ ላይ ያሉ የባለ ራእዩ ክንፎች እንዳይደክሙ ጥንቃቄ ያደርጋል። የነገሮችን ጨለምተኛ ገጽታ ብቻ የሚመለከትና ልቡን በዚህ ላይ የሚያደርግ ሰው ባለ ራእይ ሊሆን አይችልም። ለተከታዮቹ የሚያስተላልፈውም ነገር አይኖረውም። በጥበብና በማስተዋል ይንቀሳቀሳል። ጥበብ ከእውቀት የበለጠ ነው። እውቀት ስለተለያዩ ነገሮች ሐቅንና መረጃን ማሰባሰብ ነው። ጥበብ ግን የነገሮችን ውጫዊ ገጽታ ብቻ ሳይሆን በትክክለኛ ምንነታቸው ይረዳል። ጥበብ ሁኔታዎችን ወይም የሰዎችን ልብና አስተሳሰብ ከእግዚአብሔር እይታ አንጻር መመልከት መቻል ማለት ነው። መንፈሳዊና ሞራላዊ በሆኑ አስቸጋሪ ጉዳዮች የጠለቀ እይታና ማስተዋል ሲኖር ማለት ነው። ጥበብ በአስፈላጊው ጊዜ ሁኔታዎችን ይገነዘባል። ብዙዎቻችን ሁኔታዎችን የምንገነዘበው ግን ከተፈጸሙ በኋላ ነው። ጥበብ መሪው በሁኔታዎች ሁሉ ሚዛናዊነት እንዲኖረው ይረዳዋል፣ ከማያስፈልግ ጽንፈኛነትም ይጠብቀዋል። እውቀት በጥናትና በምርምር ይገኛል። አንድ ሰው የእግዚአብሔር መንፈስ ሲሞላው ግን ያንን እውቀት በአግባቡ እንዲጠቀምበት ጥበብ ይሰጠዋል። በጥንት ቤተ ክርስቲያን ተራና ዝቅተኛ የሚመስሉ ስራዎችን እንዲሰሩ ለሚመረጡ ሰዎች ከቀረቡት መመዘኛዎች አንዱ መንፈስ ቅዱስና ጥበብ የሞላባቸው መሆናቸው ነበር የሐዋርያ ሥራ 6 3። እውቀትና ጥበብ አንድ አይደሉም። አዋቂ ሰው ብዙ በማወቁ ይመካል፣ ይታባያል። ጥበበኛ ሰው ግን ማወቅ የሚገባውን ያህል ገና እንዳላወቀ ስለሚረዳ ትሑትና ጨዋ ነው። ጳውሎስ ለቆላሲስ ክርስቲያኖች ሲጸልይ የፈቃዱ እውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም ብሏል። ቁጥር ቆላሲስ ምራፍ አንድ ቁጥር ዘጠኝ ይህም የእያንዳንዱ መንፈሳዊ መሪ ሁልጊዜ ጸሎት ሊሆን ይገባል። የውሳኔ ሰው መሆን አለበት። አስፈላጊውን ሀቅ እውነትና መረጃ ካገኘ በኋላ በወቅቱ ውሳኔ ማድረግ የአንድ እውነተኛ መሪ ምልክት ነው። ራዕይ የተቀበለ ሰው ራዕዩን በተመለከተ እርምጃ መውሰድ አለበት። አለበለዚያ ግን አጉል ሕልመኛ እንጂ ትክክለኛ መሪ ሊሆን አይችልም። ውሳኔው ግን እውነታ ላይ የተመሠረተና ሐቅን ያገናዘበ ሊሆን ይገባል። አንድ የጦር መሪ ሊያሟላቸው በሚገባ ሰባት ዝርዝሮች ውስጥ ጥርት ያለ ውሳኔ ማሳለፍ ስላለው አብይ ድርሻ ቀደም ስል ተመልክተናል። መንፈሳዊ መሪ የእግዚአብሔርን ፈቃድ ከተረዳ በኋላ ውጤቱ ምን ይሁን ምን ወዲያውኑ እርምጃ መውሰድ ይኖርበታል። ወደ አሰበው ግብ ለመድረስ በሚያደርገው ጉዞ በፍጹም ወደ ኋላ መመለስ ወይም ማፈግፈግ የለበትም። በሚገጥመው ስኬት ወይም ውድቀት ሙሉ በሙሉ ኃላፊነቱን ይወስዳል እንጂ ለውድቀቱ ሌሎችን እንደ ምክንያት አያቀርብም። የሰዶም ከተማና የስጋ ዘመዱ ሎጥ በጠላት እጅ በወደቁ ጊዜ አብርሃም ወዲያውኑ ቆራጥ ውሳኔ አድርጓል። ከሎጥ ጋር በነበረው ግንኙነት ራሱን ባለማስቀደም ምን ያህል መንፈሳዊ ሰው እንደነበር አሳይቷል። ሎጥ ለምለሙንና የአማረውን የግጦሽ ስፍራ መረጠ። ጤፉንና ጠፉንና ለግጦሽ የማይስማማውን መሬት ግን ለአብርሃም ተወለት። ይሁን እንጂ አብርሃም ይህንንም ቢሆን በጸጋ ተቀብሏል። ቆራጥ ውሳኔ መውሰድ አስፈላጊ ሆኖ ሲያገኘው ግን በድፍረት ታጥቆ ተነሳ። ምንም እንኳ ከነርሱ ጋር የነበሩ ሰዎች ከጠላት ሰራዊት ጋር ሲታዩ በቁጥር በጣም አነስተኛ ቢሆኑም በእግዚአብሔር ከነበረው እምነት የተነሳ ጠላት ድል መትቶ ምርኮን አስጣለ። ሙሴ እስራኤልን ለመምራት ብቁ መሆኑን ያሳየው የግብጽን ሀብትና ደስታ በመተው የወገኑን መከራና ስቃይ ለመካፈል ውሳኔ በማድረጉ ነበር። እንዲህ ያለ ከባድ ዋጋ የሚያስፈልግ ውሳኔ እንዲያደርግ ያነሳሳው የነበረው እምነት ነበር። ዕብራውያን 11 24 እስከ 27። ጳውሎስ በጌታ ካመነ በኋላ በመጀመሪያ ያቀረበው ጥያቄ ጌታ ሆይ ምን ላድርግ የሚል ነበር። ሐዋርያት ምዕራፍ 22 ቁጥር 10። ጥያቄው በጣም መሰረታዊ ከመሆኑ በላይ ማንኛውም እርምጃ ለመውሰድ ዝግጁ መሆኑን ያሳያል። ኢየሱስ ክርስቶስ አምላክ መሆኑን ከተቀበለ ወዲህ ያለምንም ጥያቄ ሊታዘዘው ወስኗል። ብርሃን የመቀበል ጥቅሙ ያ ብርሃን የሚመራውን መንገድ ስንከተል ነው። የሚጠበቅንብንን ማድረግ እንጂ የሚጠበቅብንን ማወቃችን ብቻ አይበቃ። ከዕብራውያን ምዕራፍ 11 የምንመለከታቸው የእምነት ጀግኖች የራዕይና የውሳኔ ሰዎች ነበሩ። የመጀመሪያ ደረጃ የሚያስከፍለውን ዋጋ ረጋ ብለው አጠኑ። ከዚያ የሚጠበቅባቸውን ለማድረግ ወሰኑ፣ ውሳኔያቸውንም በተግባር ተረጎሙ። ዘመናት መካከል የተነሱ ታላላቅ ሚስዮናዊ መሪዎችም ይህንኑ ነበር ያደረጉት። ዊሊያም ኬሪ ለአገልግሎቱ ራእይ ተቀበለ። ምንም እንኳን የሚያስከፍለው ዋጋ ከባድ እንደሆነ ቢያውቅም በራእዩ መሰረት ውሳኔ ያደረገ በህንድ ለነበሩ ሰዎች ወንጌል ለማድረስ ቆርጦ የተነሳው በዚህ ምክንያት ነበር። ዴቪድ ልቨንግስተን በትውልድ መንደሩ ሆኖ ራእይ ተቀበለ። ራእዩን በተግባር ለመተርጎም ውሳኔ አደረገ። ከዚህ የተነሳ ፈተናዎችና እንቆቅልሾችን ሁሉ ተቋቁሞ ወንጌልን ወደ አፍሪካ ማድረስ ቻለ። እንዲህ ያሉ ሰዎችን ውሳኔዎች ተስፋ አያስቆርጧቸውም፣ መሰናክሎች አይገቷቸውም። እውነተኛ መሪ ማድረግ ያለበትን ውሳኔ ነገ ከነገ ወዲያ በማለት አይዘገይም። አንዴ ውሳኔ ካደረገም በፍጹም አያወላውልም። እርምጃ መውሰድ ሲገባው መዋል መዋል ማሳደር፣ ውሳኔ ካደረገ በኋላ ደግሞ ማወላወል የትክክለኛ መሪ ባህሪ አይደለም። ምንም እንኳ የራሱ ችግር ቢኖርበት ምንም ካለመወሰን ይልቅ ቅንነት ላይ የተመሰረተ ውሳኔ ማድረግ ይችላል ይሻላል። እንደ እውነቱ ከሆነ ውሳኔ አለማድረግ ራሱ ውሳኔ ነው። ሆኖም በየትኛውም መልኩ የተሳሳተ ውሳኔ ነው። አሁንና እዚህ ያለውን ሁኔታ ባለበት መልኩ ለመቀበል መወሰናል ማለት ነው። አብዛኛውን ጊዜ ውሳኔ እንዳናደርግ ዋናው ችግራችን ውሳኔው የሚያስከትለውን ውጤት ለመቀበል ዝግጁ አለመሆናችን እንጂ ምን ማድረግ እንዳለብን አለማወቃችን አይደለም። እውነተኛ መሪ አላማ አለው። አይኖቹ ምንጊዜም እዚህ አላማ ላይ ያተኩራሉ፣ ራዕይም በተግባር ይተረጉማል። አንድ ነገር ማድረግ እንደሚገባው ከወሰነ ስራ ላይ ካላዋለ በቀር ልቡ አያርፍም።